ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችው የዛሬ የጳጉሜ 5 2007 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በፈረንሳይ ካን ዓለም አቀፍ የፊልም ፌስቲቫል ለመታየት ሲበቃ የመጀመሪያ የሆነው ኢትዮጵያዊ ፊልም ላም ዛሬ በአዲስ አበባ ለእይታ ይበቃል። ስለ ፊልሙ ጥቂት እንላለን። የኢትዮጵያ የቅርስ ባላደራ ማህበር በኃላፊነት ተረክቦ በሚያስተዳድረው የእንጦጦ የተፈጥሮ መናፈሻ ላይ የባለቤትነት ይዞታ ያለማግኘቱ ችግር እንዳለበት አስታወቀ። በአሁኑ ሰዓት በሀገራችን ያው እንደምታዩት የዚህ የመሬት ጥያቄ በግለሰብ ሆነ በድርጅት ይነሳል። አንዳንዶቹ ጨለማን ተገድ እያደረጉ የእኛን ይዞታ በመዳፈር ብዙ ትግል ያካሄዳሉ። በቅርቡም እንደዚሁ የደን ጭፍጨፋና ሌሎች ሌሎች ችግሮችም ነበሩ። የኢትዮጵያ የቅርስ ባላደራ ማህበር የስራ አመራር ቦርድ ኃላፊ ሊቀ ካህናት አባይነህ አበበ ናቸው። በሌላ ዜና የፍልሰተኞችና የስደተኞች የሰብአዊ መብት ጉዳይ የፊታችን ሰኞ የሚከፈተው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጉባኤ ላይ ዋናው የመወያያ ርዕስ እንደሚሆን ታውቋል። ተጨማሪ ዘገባ ይዘናል። አሜሪካና ህዝቧ የምሽቱ ሳምንታዊ ዝግጅታችን ይሆናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን ያለም ዜና እናሰማ። እንደምናመሻችሁ አድማጮቻችን ዜናውን የማሰማችሁ አዳነ ፍስሐዬ ነኝ። ኦስትሪያና ሃንገሪ ወደ ግዛታቸው የሚገቡ ስደተኞች ቁጥር ሌሊቱን ጨምሮ አግኝተውታል። ሁለቱ ሀገሮች በአውሮፓ የደረሰው የስደተኞች ቀውስን ግንባር ቀደም ተሸካሚ ሆነው ቆይተዋል። ሃንገሪ ሶስት ሺህ የሚሆኑ ስደተኞች ሌሊቱን ከሰርቢያ ሸልኮ እንደገቡ፣ ኦስትሪያ ደግሞ የዛን ያህል ብዛት ያላቸው ስደተኞች ከሃንገሪ ወደ ግዛቷ እንደገቡ አስታውቀዋል። ኔክስ ዶልፎር በተባለችው ምስራቃዊት የኦስትሪያ ከተማ በብዙ ሺ የሚቆጠሩ ስደተኞች በቪየና በኩል ወደ ጀርመንና ወደ ሌሎች ቦታዎች ለመጓዝ ተሰባስበዋል። ኦስትሪያና ጀርመን ስደተኞቹን እንደሚቀበሉ ባለፈው ሳምንት ካስታወቁ ወዲህ በብዙ ሺ የሚቆጠሩ ስደተኞች ወደ ሀገሪቱ ሲጎርፉ ቆይተዋል። ግጭት ካለባቸው ሶሪያ፣ ኢራቅ፣ መካከለኛው ምስራቅና ሰሜን አፍሪቃ የሚሰደዱ ሰዎች አውሮፓን እያጥለቀለቁ ነው። አውሮፓ ከሁለተኛው የዓለም ጦርነት ወዲህ ይህን ያክል ብዛት ያላቸው ስደተኞች ሲገጥሟት ለመጀመሪያ ጊዜ ነው። ዩናይትድ ስቴትስ ከሶሪያና ከሌሎች ሀገሮች የተሰደዱ ስደተኞችን ለመቀበል ትላንት ቃል ገብታለች። በሰሜንና በማዕከላዊ ጃፓን ላይ የወረደው ከባድ ዝናብ በነበረው ላይ ተጨምሮ ዛሬ አስከፊ የጎርፍ መጥለቅለቅ አስከትሏል። በአስር ሺዎች የሚቆጠሩ ሰዎች ከአካባቢው እንዲወጡ ተደርጓል። ክፉኛ የተጎዳችው ከመዲናይቱ ቶኪዮ ወደ 50 ኪሎ ሜትር የምትርቀው ጆሶ ከተማ መሆኗ ታውቋል። ኪኑጋዋ ወንዝ ሞልቶ አካባቢውን አጥለቅልቋል። የጎርፉ መጥለቅለቅ ቤቶችን ጠራርጎ ወስዷል። በተረፉት ሕንፃዎችም ላይ ሰዎች ወደ ጣራዎችና ሰገነቶች ለመውጣት ተገደዋል። የጃፓን የአየር ትንበያ አገልግሎት ተጨማሪ የጎርፍ መጥለቅለቅና የመሬት መደርመስ ሊከተል እንደሚችል በመግለጽ ሰዎች ዝግጅት እንዲያደርጉ ማስጠንቀቂያ አውጥቷል የሀገሪቱ ጠቅላይ ሚኒስትር ሽንዞ አቤ ደግሞ እጅግ በተጎዱት አካባቢዎች ላይ ትኩረት ለማድረግና የሰዎችን ህይወት ለማስቀደም ቃል ገብተዋል ዩናይትድ ስቴትስ ና ኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ሶሪያ ውስጥ የሩሲያ ወታደራዊ ህልውና ጨምረዋል የሚለው ወሬ ስጋት እንዳሳደረባቸው ገልጸዋል። አንድ ከፍተኛ የአሜሪካ ባለሥልጣን ለአሜሪካ ድምፅ ሬዲዮ ሲናገሩ ሩሲያ ለሶሪያ ወታደራዊ አቅርቦት በአየር ስታቀርብ ቆይታለች፣ ይህ ተግባርም ጠቃሚ አይደለም ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ የሩሲያ ወታደራዊ ህልውና በሶሪያ ስለመበራከቱ ጉዳይ ማረጋገጫ ባይኖረኝም የሩሲያ ዓላማ ምን እንደሆነ ግልጽ አይደለም ሲሉ ለጋዜጠኞች ተናግረዋል። ዜናችን እዚህ ላይ አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። ላም የተሰኘውና በውቁ የካን የፈረንሳይ ሀገር ነው ዓለም አቀፍ የፊልም ፌስቲቫል ለመታየት ሲበቃ የመጀመሪያው የሆነው ኢትዮጵያዊ ፊልም ዛሬ በአዲስ አበባ ይከፈታል። ማርተ ፋንደርቮልፍ ከአዲስ አበባ ባጠናቀረችው ዘገባ ፊልሙ የህይወትን ውጣውረድ የኑሮን ፈተና በአንድ ታዳጊ ልጅ አይን ያስቃኛል። ዝርዝሩን አሉላ ከበዳ ያቀርበዋል። የፊልሙ አብይ ገጸ ባህሪ የዘጠኝ ዓመቱ ታዳጊ ሕፃን ወላጅ እናቱን በድርቅ ሳቢያ ካጣ በኋላ ከሌሎች ዘመዶቹ ጋር እንዲኖር ወዳሉበት ይሰደዳል። በተለየ ቅርብ ስሜት የሚጎዳኘው እንደ ጓደኛ የሚያየው የጎረቤቱ ልጅ አብሮ አደጉ አይደለም። እንዲያውም ሰውም አይደለም። አጎቱ ለመጪው በዓል ማድመቂያ ለእርድ የሚያስቡትና እርሱ ደግሞ ያ እውን እንዳይሆን ለመከላከል የቻለውን ሁሉ በማድረግ የሚፍጨረጨርለት ጠቦት በግ ነው። ላም ጠቦቱ የ37 ዓመቱ ኢትዮጵያዊ አሜሪካዊ ፊልም ሰሪ ያሬድ ዘለቀ የመጀመሪያ የፊልም ሥራ ነው። ዓላማዬ ወይም ውጥኔ ይላል ያሬድ፣ የትም ሊሆን የሚችል የታሪክ ጭብጥ በኢትዮጵያዊነት ቅኝት ማየት ነው። ያደግኩት እጅግ አስቸጋሪ በነበረ ጊዜ ውስጥ ነው። የምፈልገውን ማግኘት በምችልበት ሁኔታ ውስጥም አልነበረም። ነገር ግን ፍቅር፣ ሳቅና ለዛ የሞላበት ዘመን ነበር። እናም በሥራዬ ያን ለማጫር ነው የምጥረው እነኛን የመሰሉ ሰብአዊ ስሜትና አዎንታዊ ይዘት የጎላባቸው ረቂቅና ውብ ምስሎችን በብዛት መከሰት የሚያስፈልግ ይመስለኛል። ከገጸ ባህሪው ታሪክ ጋር ራሴን ማዛመድ እችላለሁ የሚለው ያሬድ፣ በቀደመው ወታደራዊ መንግስት ዘመን ገና በጨቅላ ዕድሜው ወዲህ ወደ ዩናይት ስቴትስ ተልኮ በኖረበት ዘመን የትውልድ የቀዬ ናፍቆት ሁሌም እንደ ጠናብኝ ነበር የኖርኩት ይላል። የሚወዱትን በሞት መነጠቅ ከፊልሙ አብይ ጭብጦች አንዱ ነው። ረሃብና ድህነትም እንዲሁ። እነኚህ ጭብጦች ኢትዮጵያ ሁሌም ከዚያ ለመውጣት ብጥርም፣ በአመዛኙ ግን ከዚያች አገር ታሪክ ጋር ተዛምደው መነሳታቸው አልቀረም። ኢትዮጵያን በተለየ መንገድ ለመግለጽ ስል አንዳንዴ ሁሌም የሚባሉ የተለምዶ አስተሳሰቦችን ተጠቅሚያለሁ ይላል ያሬድ። ከትረካው አብዛኛው ከምግብ ጋር በተዛመዱ ጭብጦች ላይ ያተኮረ ነው። ዋናው ገጸ ባህሪ ታዳጊ የበዛ በሚመስል ደረጃ ምግብ ማብሰል ይወዳል። እናም እንደ ረሃብና ድህነት የመሳሰሉ ሁሌ የሚባሉ ነገሮችን በአረንጓዴው ለምለም መስክ የኢትዮጵያን ውብ መልክዓ ምድርና የበለጸገውን የኢትዮጵያ የምግብ አበሳሰል ባህል የሚያንጸባረቁ ታሪኮች በመቅረጽ እስላለሁ። በፊልሙ አብይ ገጸ ባሕሪዎችን በመወከል የተጫወቱት ታዳጊ ሕፃናት ቁጥራቸው የበዙ ልጆች በተወዳደሩበት በተለያዩ ትምህርት ቤቶች ውስጥ በተካሄደ ሥነ ሥርዓት የተመረጡ ናቸው። የ16 ዓመቷ ቅድስት ስዩም በዚህ መንገድ ተመርጠው በፊልሙ ለመጫወት ከበቁ ታዳጊዎች አንዷ ናት። ከዚህ ቀደም ምንም አይነት የተዋናይነት ልምድ ያልነበራት ቅድስት በፊልሙ ጽዮን የተባለችውን ብልህና አስተዋይ ታዳጊ ልጅ አገረድ ተመስላ ከተጫወተች በኋላ ግን በሌሎች ፊልሞች ላይም የመጫወት ፍላጎት ያደረባት መሆኑን ትናገራለች። እኔ ደስ የሚለኝ አክቲንግ ነው። ማለት የጽዮን ገጸ ባህሪ ደስ ይለኛል፣ ምክንያቱም እኔ ወደፊት እሷን መሆን ስለምፈልግ ከድሮም ጀምሮ ምኞቴ ስለሆነ ስሰራው አልከበደኝም፣ ምክንያቱም የበፊቱን እያሰብኩኝ ስለምሰራው ማለት ነው። እንደ እርሷ የመሆን ፍላጎት ያሳደረችባትን ጽዮንን መጫወት እንዴት ያስደስታት መሆኑን የተናገረችው ቅድስት በታሪኩም ጥልቀት የተማረከች መሆኗን ነው የምታስረዳው። በዝነኛው የካን ፊልም ፌስቲቫል ፊልማቸው ለመመረጥ መብቃቱ ለዳይሬክተሩም ሆነ ለተቀሩት አጋሮቹ በታላቅ የደስታ ስሜት ያጥለቀለቀ ሁኔታ ነው የፈጠረው። ላም ወይም ጠቦቱ እስካሁን ፈረንሳይ፣ ጀርመን፣ አውስትራሊያ፣ ሜክሲኮና ቱርክን ጨምሮ በ15 አገሮች ውስጥ መሸጡ ተዘግቧል። ከአሜሪካ ድምፅ ሬዲዮ ጣቢያ በ1431 መካከለኛ ሞገድ ስርጭታችን ይቀጥላል። የኢትዮጵያ የቅርስ ባላደራ ማህበር በኃላፊነት ተረክቦ በሚያስተዳድረው የእንጦጦ የተፈጥሮ መናፈሻ ላይ የባለቤትነት ይዞታ ያለማግኘት ችግር እንዳለበት አስታወቃል። በመናፈሻው ላይ ጥሩ ስራዎች እየተከናወኑ ቢሆንም የደን ጭፍጨፋ መካሄዱን የማህበሩ የቦርድ ፕሬዝደንት ገልጸዋል። ማህበሩ በአሁኑ ወቅት በአዲስ አበባና በድሬዳዋ ረጅም ዕድሜ ያላቸው ህንፃዎች ተመዝግበው ጥበቃ እየተደረገላቸው መሆኑንም ገልጿል። መለስካቸው አመሃ ዝርዝሩን ይዟል። የኢትዮጵያ ቅርስ ባላደራ ማህበር በኃላፊነት ተረክቦ በሚያስተዳድረው የእንጦጦ የተፈጥሮ ፓርክ ላይ የኢትዮጵያ የቅርስ ባላደራ ማህበር የሥራ አመራር ቦርድ ፕሬዚዳንት ሊቀ ካህናት አባይነህ አበበ ማኅበሩ ካጋጠሙት ችግሮች አንዱ የእንጦጦ የተፈጥሮው ፓርክ ባለቤትነት ይዞታ ማረጋገጫ ሰነድ ለማኅበሩ አለመሰጠቱ መሆኑን ለሀገሪቱ ፕሬዚዳንት ለዶክተር ሙላቱ ተሾመ ተናገሩ። ሊቀ ካህናት አባይነህ አበበ የአሁኑ የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ በማህበሩ መተዳደሪያ ደንብ መሰረት የማህበሩን የበላይ ጠባቂነት ከቀድሞ የሀገሪቱ ፕሬዚዳንት በተረከቡበት እለት ባደረጉት ንግግር እንዳሉት ማህበራችን በኃላፊነት ተረክቦ በሚያስተዳድረው የእንጦጦ የተፈጥሮ ፓርክ ላይ የባለቤትነት የይዞታ ሰነድ አለማግኘቱ አንዱ የማህበሩ ችግር ነው። ዛሬ በተለይ ለቪኦኤ በሰጡት ቃለ ምልልስ ሊቀ ካህናት አባይነህ ማህበሩ ፓርኩን ከ1988 ዓ ም ጀምሮ በኃላፊነት ከተረከቡ ወዲህ ሰፊ ስራዎችን አከናውኗል ብለዋል። ከሶስት ሚሊዮን የማያንሱ ሀገር በቀል ዛፍ ችግኞችን መትከሉን፣ ምንጮችን ማጎልበቱን፣ ወደ 200 ኪሎ ሜትር የእርከን ግንባታ ማካሄዱን፣ ከ10 ኪሎ ሜትር የማያንስ የውስጥ ለውስጥ መንገድ መዘርጋቱን የገለጹት የማህበሩ ሥራ አስፈጻሚ ቦርድ ፕሬዚዳንት በሌላ በኩል ደግሞ ተፈጽሟል ያሉትን ጥፋት ያብራራሉ። በአሁኑ ሰዓት በሀገራችን ያው እንደምታዩት የዚህ የመሬት ጥያቄ በግለሰብ ሆነ በድርጅት ይነሳል። አንዳንዶቹ ጨለማን ተገድ እያደረጉ የእኛን ይዞታ በመዳፈር ብዙ ትግል ያካሄዳሉ። በቅርቡም እንደዚሁ የደን ጭፍጨፋና ሌሎች ሌሎች ችግሮችም ነበሩ። እነዛን ከኦሮሚያ ክልል ጋር በመነጋገር የኦሮሚያ ክልል በእውነቱ በዚህ አጋጣሚ ለማመስገን እፈልጋለሁኝ በአንድ በቦርዳችን አባል በአቶ ፋሲካ ጣፋ አማካኝነት ተገቢ ክትትል ተደርጎ የነበረው ጭፍጨፋ ያላግባብ ነውና ሀብት ንብረቱ እንዲመለስ የሚችልበት ይሄን ያደረገው አካልም ደግሞ በሕግ የሚጠየቅበት ሁኔታ ተፈጥሮ ጥሩ የመናበብና የመረዳዳት ሁኔታ አለ። ፓርኩን በተሻለ መልክ ለማልማትና የቱሪስት መስህብ ለማድረግ ግን የይዞታ ማረጋገጫ ሰነድ እጅግ አስፈላጊ መሆኑን የቦርዱ ፕሬዚዳንት ንግግር ይጠቁማል። ሊቀ ካህናት አባይነህ ሌላው የጠቀሱት ችግር ደግሞ ከልማት ጋር ተያይዞ ቅርስነት ባላቸው ህንፃዎች ላይ የሚደርሰው ጉዳት ነው። በዚህ ተመዝግበው ረጅም ዘመን ያላቸው ህንጻዎች እና ታሪካዊ ቅርሶች ከተመዘገቡ በኋላ እንደዚህ እንደዚህ አይነት ጉዳት ደርሶባቸዋል የሚል መረጃ ደርሶን፣ እነዚህን ሁኔታዎች ለመካተል ጥረት አድርገናል። ይሄ በመንግስት በኩል ተመዝግበው ተገቢ ጥበቃ እንዲደረግላቸው የሚል መመሪያ ተሰጥቷል። ይህ ከተሰጠ በኋላ እታች በአስፈጻሚ ደረጃ የተሰጠውን መመሪያ ካለመጠበቅ አኳያ አንዳንድ ለልማት ተነሽ ከሆኑ እንትኖች ጋር አብሮ የመጨፍለቅና አንዳንድ ችግር የማስከትሉ ሁኔታዎች አሉ። ያንንም ከቅርስ ጥናትና ጥበቃ ጋር በመነጋገር እንደዚህ አይነት ሁኔታዎች በተለይ የተለየ ጥበቃና እንክብካቤ እንዲደረግላቸው መመሪያ እየተሰጠበት ያለበት ሁኔታ ነው ያለው። ድርጊቱ ተጠያቂነትን የሚያስከትል ነውና እንዲህ ያሉ ጥፋቶችን የሚፈጽሙ አካሎች እነማን ናቸው ለሚለው ጥያቄ ሊቀ ካህናት አባይነህ ጉዳዩ በሕግ የተያዘ በመሆኑ በመገናኛ ብዙኃን በአሁኑ ጊዜ ማስታወቁ ትክክለኛ አሰራር አይደለም ሲሉ መልሰዋል። የማህበሩ የስራ አስፈጻሚ ቦርድ ፕሬዚዳንት ረዥም ዕድሜ ባስቆጠሩና በቅርስነት ተመዝግበው በሚገኙ ሕንፃዎች ላይ ማህበሩ ፍሬያማ ስራዎችን ማከናወኑንም ገልጸዋል። በተለይ ግን በአዲስ አበባና በድሬዳዋ ከተሞች የተሰሩ ስራዎችን እንደ ምሳሌ አንስተዋል። እነዚህን ቅርሶች ሙሉ በሙሉ በዚህ መልኩ ተገቢ እንክብካቤና ጥበቃ ለማድረግ ብዙ ጥናት ይጠይቃል፣ ብዙ ጥረት ይጠይቃል። ነገር ግን ወደ 73 ቤቶች በአዲስ አበባ በተለያዩ ክፍላተ ከተሞች ተለይተው በቅርስ ጥናትና ጥበቃ በኩል ተመዝግበው የሚገኙ ቤቶች አሉ። እንዲሁም ደግሞ በድሬዳዋ በኩል ደግሞ ወደ 23 የሚጠጉ ቤቶች ተለይተው ተገቢው ጥናት ተደርጎላቸው የሚቀጥለውን ስራ በመጠባበቅ ላይ ይገኛሉ። የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመ የማህበሩ የበላይ ጠባቂነቱን ኃላፊነት በተቀበሉበት ዕለት የሀገር ሀብት መገለጫ የሆኑ ቅርሶቻችንን ከጉዳት ለመታደግ ከመንግስት ድርሻ በተጨማሪ ማህበሩ ኃላፊነት ተጥሎበታል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባችን ስናልፍ የፍልሰተኞችና የስደተኞች የሰብአዊ መብት ጉዳይ የፊታችን ሰኞ የሚከፈተው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጉባኤ ላይ ዋናው የመወያያ ርዕስ እንደሚሆን ታውቋል። ሰላሳኛው የምክር ቤቱ አመታዊ ጉባኤ እስከ መጪው የአውሮፓውያን ጥቅምት ሁለት ቀን ድረስ እንደሚዘልቅም ተገልጿል። ሊሳ ሽላይን ከጄኔቫ ያስተላለፈችውን ዘገባ ቆንጅታዬ ይዘዋለች። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዜድ ራአድ አልሁሴን ለሶስት ሳምንታት የሚዘልቀውን ስብሰባ በዓለም ዙሪያ ስለተከሰቱ ቀውሶችና ወቅታዊ ሁኔታዎች በማስረዳት ይከፍታሉ። የጀርመን አምባሳደር የምክር ቤቱ ፕሬዝዳንት ጆዋኪም ሮከር የኮሚሽነሩ ንግግር አብይ ትኩረት የወቅቱ አውሮፓ ላይ የሚታየው ፍልሰተኞችንና ስደተኞችን የሚመለከተው ቀውስ እንደሚሆን አመልክተዋል። ከተለያዩ አገሮች ፈልሶ የመጡ ዜጎችና ስደተኞች ጉዳይ ጥለዋቸው የወጡትን አገሮች ብቻ ሳይሆን የሚተላለፉባቸውንና መዳረሻ ያደረጓቸውንም የሚያሳስብ ነው። የዚህ ህዝባዊ ፍልሰት ዋና ምክንያት ምን እንደሆነ በመወያየት መፍትሄ መሻት አለብን። ይህ ቀውስ በየደረጃው በሚያደርሰው የሰብአዊ መብት ጥሰትም ላይ መወያየት በጣም አስፈላጊ ነው። ህዝብ አገሩን ጥሎ የሚሰደድበት ዋናው ምክንያት ብዙውን ጊዜ የሰብአዊ መብት ከበሬታ መጥፋት ነው ብለዋል። ሰው የፖለቲካ የማህበራዊና የምጣኔ ሀብት መብቶቹ በሚገባ ሳይከበሩለት ሲቀር ነው አብዛኛውን ጊዜ በሰደደ ውስጥ የሚል ደረጃ ላይ የሚደርሰው ሲሉም አክለዋል። የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ፕሬዚደንቱ እናም አርባሰባት አባል ሀገሮች ያሉት ምክር ቤት ባለም ዙሪያ ስላሉ የመብት ረገጣዎች እጅግ ከበድ ያሉ ርዕሶች በውይይት አጀንዳው ተይዘውለታል። የሰብአዊ መብት አዋቂዎች ባለሙያዎች በዘፈቀደ ያለ ህግ ሂደት ስለሚታሰሩ ደብዛቸው እንዲጠፋ ስለሚደረጉና ሰቆቃ ስለሚፈጸምባቸው ሰዎች ሪፖርቶችን ያቀርባሉ። ይህ በዚህ እንዳለ የዓለም አቀፍ ነፍስ አድን ኮሚቴ አይአርሲ ኢንተርናሽናል ሬስኪው ኮሚቲ ዋና ኃላፊ የሆኑት የቀድሞ የብሪታንያ የሌበር ፓርቲ መሪ ዴቪድ ሚሊባንድ ዩናይትድ ስቴትስና የሰላጤው ሀገሮች ከሶሪያው ጦርነት ሸሽቶ በሚሰደደው ህዝብ ላይ የደረሰ ያለውን መከራ ለመታደግ የበለጠ አስተዋጽኦ እንዲያደርጉ ተማጽኖ አቅርበዋል። ዴቪድ ሚሊበን ሚት ዘ ፕሬስ በተባለው የኤንቢሲ ቴሌቪዥን ፕሮግራም ላይ በሰጡት ቃለ መጠይቅ አሁን የሚታየው የፍልሰት ቀውስ መነሾ የፕሬዝደንት ባሻር አልአሳድ አገዛዝ የጭካኔ ተግባርና ዓለም አቀፉ ማህበረሰብ ለአራት አመታት ተኩል የዘለቀውን ብጥብጥ ማስቆም ባለመቻሉ ነው ብለዋል። የአውሮፓ ህብረት የተልፈሰፈሰ ምላሽ ሲሉ ነው የገለጹት። ሃንጋሪ ላይ የሚታየው ቀውሱ የደረሰበትን የህቅታ ደረጃ መሆኑን የተናገሩት ሚሊባንድ በከፋው የቀውስ ማዕበል ስር የወደቀችው ግን ግሪክ ናት ሲሉ አስረድተዋል። አያይዘውም አራት ነጥብ አምስት ሚሊዮን ሶሪያውያን ስደተኞች እያስጠለሉ ያሉት ቱርክ፣ ዮርዳኖስና ሊባኖስን የመሳሰሉት ሀገሮች ሸክሙ እጅግ በጣም ከብዷቸዋል ብለዋል። ዩናይትድ ስቴትስ ስደተኞችን ተቀብላ ለማስፈር ጠንከር ብላ በቀዳሚነት መሰለፍ አለባት ሲሉም አሳስበዋል። But over the four years of the war, the U.S. has only taken 1,400 Syrian refugees in total. United has United the የምትጠበቀው እንደ አውሮፓውያን የዘመን አቆጣጠር እስከ 2016 ዓ ም ባለው ጊዜ 130,000 ሶሪያውያን በዓለም ዙሪያ የተለያዩ አገሮች መስፈር አለባቸው ከእነኚህም ውስጥ 65 ሺሁን ነው መሪነቷን በመያዝ ዩናይትድ ስቴትስ ተቀብላ እንድታሰፍር የተባበሩት መንግስታት ሀሳብ ያቀረበው። በአሁኑ ወቅት ያን የመሪነት ሚና የያዘችው በዘንድሮ የአውሮፓውያን 2015 ዓ ም ብቻ ወደ 800 ሺህ የሚጠጉ ስደተኞችን ልትቀበል የተነሳችው ጀርመን መሆኗን የገለጹት የኢንተርናሽናል ሬስኪው ኮሚቴ አይአርሲ ፕሬዚደንት ዴቪድ ሚሊባንድ ባለጸጎቹ የሰላጤው ሀገሮችም ስደተኞቹን ለመቀበል የበኩላቸውን እንዲያደርጉ ተማጽነዋል። የዋይት ሀውስ ቃል አቀባይ ጃሽ ኤርነስት ባለፈው ሳምንት በሰጡት ቃል ተጨማሪ ሶሪያውያን ስደተኞችን ለመቀበል ጥረት ይደረግ እንደሆነ ለመናገር አልፈለጉም። ሆኖም ዩናይትድ ስቴትስ በሰብአዊ እርዳታና በቴክኒካዊ እገዛ ረገድ ከፍተኛ አስተዋጽኦ እያደረገች ነው ሲሉ አስገንዝበዋል። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር ከ2011 ዓ ም ጀምራ በጦርነቱ ለተጎዱ ሶርያውያን መርጃ ከ4 ቢሊዮን ዶላር በላይ መለገሷን የገለጹት ቃል አቀባይ አውጃሽ ኤርነስት አገራቸው ብዛት ያላቸው ቤተሰቦችና ልጆች በህገወጥ መንገድ የሚፈልሱባት እንደመሆኗ ጉዳዩ ከባድ የፖሊሲ ችግርነት ደረጃ ላይ ነው ያለው ሲሉ አመልክተዋል። የዴንቨር ዩኒቨርሲቲ ተባባሪ ፕሮፌሰር ጆናታን አደልማን ግን ባለፈው ሳምንት በቱርክ የባህር ጠረፍ ላይ ውሃ የወሰደው የአንድ ሶሪያዊ ህፃን አስከሬን መታየቱ ምናልባት ቀውሱን ለመፍታት የበለጠ መስራት ይኖርብናል በሚለው ዙሪያ በዩናይትድ ስቴትስ የበለጠ ክርክር ይቀሰቅስ ይሆናል ብለው ያምናሉ። የምትከታተሉት የአሜሪካ ድምፅ ሬዲዮ በ1431 መካከለኛ ሞገድ የሚያስተላልፈውን የሐሙስ ምሽት ዝግጅታችንን ነው። አሜሪካና ሕዝቧ እንዴት ሰነበቱ ቀጣዩ ዝግጅት ይዳስሰዋል። ለዛሬ የአሜሪካና ሕዝቧ ከያዘቻቸው አሜሪካዊ ወሬዎች መካከል በቤት ውስጥ የባሕር ዳርቻ ሽርሽር እንዴት እንዳትሉ ሌላው ደግሞ ዚምባብዌ አንድ በሕዝብ ዘንድ ይወደድ የነበረ አንበሳን የገደለ አሜሪካዊ የጥርስ ሐኪም ትዛላችሁ ማክሰኞ ዕለት ሥራ ሲጀምር ከቢሮው ፊት ለፊት ተቃውሞ ገጥሞታል። ሌላ ዜና በዚህ ሳምንት አሜሪካውያን ፀሐያማውን ወቅት ሸኝተዋል። ሌበር ዴይ በሚል ያከብሩታል። ፕሬዚዳንት ኦባማ በዚህ ዕለት ታዲያ አንድ ነገር እንዲፈጸም ሲወተውቱ ነው የዋሉት። ምንድን ነው ካላችሁ፣ ቆየት ብለን እናጋራችኋለን። የዴሞክራቲክ ፓርቲውን ወክለው ለፕሬዝዳንትነት ከሚወዳደሩ ዕጩዎች መካከል አንዷ ሂላሪ ክሊንተን አሜሪካውያንን ይቅርታ ጠይቀዋል። በምን ሂሳብ ካላችሁ መልሱን አሜሪካን ይዛለች። ጊዜ ከፈቀደ ደግሞ የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ በዩናይትድ ስቴትስ እስረኞችንና እስር ቤቶችን እንደሚጎበኙ ታውቋል። በሌላ ተጨማሪ ዜና የካንሳሱን አፍቃሪ ናዚ ገዳይ የተመለከተችም አጭር ዜና አካተናል። አብራችሁን ቆዩ። እዚሁ ከአጠገባችን እንጀምር። ከአሜሪካ ድምፅ ሬዲዮ ስቱዲዮ ብዙም አይርቅም። የብሔራዊ ህንፃ ቤተ መዘክር ደ ናሽናል ቢልዲንግ ሚዚየም ይሉታል። በዚህ በሞቃታማውና ፀሐያማው የበጋ ወቅት ታዲያ ለሁለት ወራት ያህል አሜሪካውያን በቤተ መዘክሩ ውስጥ የቤት ውስጥ የባህር ዳርቻ ሽርሽር ከነ ውሃውና ከነ አሸዋው እየተንቧችና እየተራጩ ይዝናኑበታል። በአጠገቡ ደግሞ የሚበላና የሚጠጣ የሚሸጡ ወቅታዊ ምግብ ቤቶችና ቡና ቤቶችም አካባቢውን ያደምቁታል። ታዲያ በዚህ ሳምንት አገልግሎቱን ጨርሶ ተዘግቷል። በዋሽንግተን ዲሲና አካባቢዋ የምትኖሩ አድማጮች ቀጠሯችሁን ለመጪው ዓመት በብሔራዊ የሕንፃ ቤተ መዘክር፣ ናሽናል ቢልዲንግ ሚዚየም እንድታደርጉ እንጋብዛችኋለን። በዚህ ሳምንት አሜሪካውያን ፀሐያማውን ሰመር ወቅት ሸኝተዋል። ሌበር ደይ በሚል ነው እንግዲህ የመጨረሻውን ቀን የሚያከብሩት ትምህርት ቤቶችም የሚከፈቱት በዚህ ወቅት ስለሆነ ቤተሰቦች የዓመቱ ወከባ ከመጀመሩ በፊት እፎይ ብለው በሽርሽርና በረፍት የሚያከብሩበት በዓል ነው። አሜሪካውያን በዚህ ዕለት ቢችሉ በባህር በወንዝ በሐይቅ ዳርቻ ላይ ተሰጥተው በረጅሙ ይተነፈሳሉ ይተነፍሳሉ። ሌሎች ደግሞ ከወዳጅ ዘመዶቻቸው ጋር ሰብሰብ ብለው ባርቤኪው ግሪል ስጋ እየጠበሱ በቀዝቃዛ ቢራ ወይም ቶበተኛ ከሆኑ ደግሞ በለስላሳ ያወራረዱታል። የደስታ የቤተሰብና የጓደኛ ቀን ነው ሌበር ዴይ ፕሬዚዳንት ኦባማ በዚህ ዕለት አንድ ፖሊሲ ለውጥ እንዲመጣ ወቱተዋል ከ300 ሺህ በላይ የሚበልጡ ከዩናይትድ ስቴትስ መንግሥት ኮንትራት ወስደው ለሚሰሩ ተቋራጮች ተቀጥረው የሚሰሩ ሰዎች የሕመም ፈቃድ እንዲያገኙ ጠይቀዋል ተከፍሏቸው የሚታከሙበት መንገድ መመቻቸት አለበት ሲሉ ሞግተዋል ፕሬዚዳንት ባራክ ኦባማ ፕሬዚዳንት ኦባማ ሁለተኛ የሥልጣን ዘመናቸውን ሊጨርሱ የቀሯቸው 16 ወራት ብቻ ናቸው ቆይ አንዴ፣ 16 ወራት ብቻ ሊናፈቁ ነው መሰለኝ፣ ፕሬዚዳንት ባራክ ኦባማ። ለማንኛውም በዚህ ጉዳይ ላይ ለኮንትራት ሰራተኞቹ በዓመት ሰባት ሲታመሙ የሚታከሟቸው ቀናት የሚታከሙባቸው ቀናት እየተከፈላቸው ማለት ነው እንዲታከሙ የሚያስገድድ ትዕዛዝ እንደሚፈርሙ ነው የገለጹት። እውን ከሆነ በ2017 እንደ አውሮፓውያን ዘመን አቆጣጠር ህጉ ይጸናል ማለት ነው። መታመም የሚፈልግ ሰው ባይኖርም ሲያመጣው፣ ግን ለማገገሚያ ጊዜ ለመታከሚያ ገንዘብ የሚጠላ ሰው የለም። በጎ ሲደረግለት የእኛ አገር ሰው እንደሚለው ሺ ዓመት ይንገስ ብሎ ይመርቃል። በአሜሪካ ግን ሺ ዓመት መንገስ የለም። ሁለት የሥልጣን ዘመናት፣ ስምንት ዓመታት ያውም ሕዝቡ ከመረጠ ደግሞ ማለት ነው። እሷን ጨርሶ ለተተኪው አስረክቦ እብስ ነው። ስለ ዋይት ሀውስ ቤተ መንግሥት ከተነሳ ሂለሪ ክሊንተን ከኦባማ ተቀብለው ለመቀጠል ይፈልጋሉ። የመጀመሪያዋ ሴት አሜሪካዊ ፕሬዚዳንት ለመሆን መቀነታቸውን አጥብቀው በመፎካከር ላይ የሚገኙት ክሊንተን በዚህ ሳምንት አሜሪካውያንን ይቅርታ ጠይቀዋል። በፕሬዚዳንት ባራክ ኦባማ የመጀመሪያ አስተዳደር ወቅት የውጭ ጉዳይ ሚኒስትር ሆነው ሲሰሩ የመንግስት ሚስጥርን የሚመለከቱ ጉዳዮችን በግል ሜላቸው በመጠቀማቸው የሀገር ጥቅምና ሚስጥርን አደጋ ላይ ጥለዋል በሚል ሲወቀሱ ነው የሰነበቱት። ክሊንተን ማክሰኞ እለት በፌስቡክ ገጻቸው ባሰፈሩት ጽሁፍ ጥቅስ አዎን ሁለት የኢሜል አድራሻ ያስፈልገኝ ነበር ብለዋል። አንዱ የግል ጉዳዮች መቀበያ፣ ሌላኛው ደግሞ የውጭ ጉዳይ ሚኒስትር ኢሜል መሆን ነበረበት ሲሉም አስምረውበታል። ስለዚህ ስህተት ይቅርታ ጠይቀዋል አሜሪካውያንን። ሂላሪ ክሊንተን አክለውም በውጭ ጉዳይ መስሪያ ቤቱ ህግ የግል ኢሜል አድራሻ መጠቀም የተከለከለ አይደለም ብለዋል። ከፖለቲካ ትንሽ ገለል ልንበልና አንድ አሜሪካዊ የጥርስ ሐኪም የአውሮፕላን ትኬት ቆርጦ አትላንቲክ ውቅያኖስን ተሻግሮ በዚምባብዌ የዋንጌ ብሔራዊ ፓርክ አንድ ታዋቂ አንበሳን በጥይት ገደለ። አሁን የብሉሚንግተን ሚኔሶታው ኗሪ የጥርስ ሐኪም ዋልተር ፓልመር በዚምባብዌ በበርካታ የዱር አራዊት ኑሮ ጥናቶች ውስጥ ተሳታፊ በመሆን የሚታወቀውን አንበሳው ሴሴልን ሲስል ደ ላየን አድነው አድኖ ገደለ። ድርጊቱ ዓለምን በማስቆጣቱ ላለፉት ጥቂት ወራት የጥርስ ሐኪሙ ስራ አልገባም ነበር። ማክሰኞ እለት የጥርስ ሕክምና ክሊኒኩ ውስጥ ስራ ሲጀምር ድርጊቱን የተቃወሙ ሰዎች ተሰባስበው ሰልፍ አድርገዋል። አሳዛኝ፣ አሳፋሪ ሲሉ አንበሳ ገዳዩን የጥርስ ሐኪም ተቃውመዋል። የጥርስ ፓልመር በበኩሉ አንበሳው ታዋቂ መሆኑን ባለመረዳት እንደገደለው ገልጾ ሁኔታው በቤተሰቡ ላይ በተለይ ደግሞ በባለቤቱና በሴት ልጁ ከባድ የሥነ ልቦና ጫና ማሳደሩን አብራርቷል። የዚምባብዌ መንግስት በአንበሳ አዳኝ አሜሪካዊው ላይ ክስ መሰርታለሁ ብሎ ነበር፤ ተላልፎ እንዲሰጠውም ጠይቋል። እስካሁን ግን በይፋ ክስ አልተመሠረተበትም። በዩናይትድ ስቴትስ በመስከረም ወር ጉብኝት የሚያደርጉት የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ እስረኞችንና እስር ቤቶችን ይጎበኛሉ። በፊላደልፊያ ግዛት አንድ ሐኪም በርክ የተባለ ሙስሊም ታሳሪ ታዲያ ለአቡኑ ልዩ ስጦታ አዘጋጅቷል። ከእንጨት የተሰራ ወንበር። ወንበሩን በብርጭቆ ወረቀት ስፈቀፍቅና ሳለሰልስ ነው የቆየሁት። ከዚያም ዘይት ይቀባል። ዘይቱም የእንጨቱን ቀለም ያፈከዋል። የማሸብረቂያ ቀለም እንቀባውና ለአቡኑ እንልከዋል። እስልምናና ክርስትና እንዲህ ሲተባበርና ሲቻቻል ለማየት አሜሪካ ድረስ መሻገር አያሻም። መርስ አባገትዬ ብቅ ብትሉ አባገትዬን አብሮ መኖር እንዴት እንደሆነ ታያላችሁ። በእርግጥ ሁሉም በያለበት በየቀየው በየቀኑ የሚኖርበት ሁኔታ ነው። አሜሪካና ሕዝቧ ይህንን ይመስላል። እኔ ስምን እመስላለሁ። በፌስቡክ ቪኦኤ አማሃሪክ ብላችሁ ፈልጉኝ። ሰላም አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏቸውን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም በሽነን ሞልተናል። ቪኦኤ አማሐሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን አሳምራ ከመራችልን ከጽዮን ግርማ ጋር በመሆን የምሰናበታችሁ ሄኖክ ሰማግዜር ነኝ። መልካም ምሽት። I'm be able to